በትላንቱ እለት ቬጋስ የሚገኙ ኢትዮጵያውያን በአሁኑ ወቅት ኢትዮጵያ ውስጥ የሚደረገውን እነሱ እንደሚሉት የሰብአዊ መብት ጥሰት፣ ግድያ እንዲቆም ለአካባቢው መንግሥትና ባለሥልጣናት ለማሳሰብ ሰላማዊ ሰልፍ አድርገው ነበረ። በሰዓት እጥረት ምክንያት መፈክሩን ብቻ አሰምተን ለዛሬ በሄደር ይዘኑ ነበር እና ከሰልፈኞቹ መካከል አንዳንዶቹን በስልክ አግኝቻቸው ነበረ። እነሆ ሀጊ ታደሰ ባላለው ኢትዮጵያ ነጻ ፕሬስ አባላቶች አክሊሉ እዛ ከተያዘው መፈክር አንዳንዶቹ ማንበብ ይቻላል። ወገኖቻችን ደም መፍሰስ ሲቆም፣ ኢናፍ ኢዝ ኢናፍ፣ ቲ ፒ ኤል ኤፍ ማስት ጎ፣ ድል የህዝብ ነው፣ ኢትዮጵያ ዋን ካንትሪ ዋን ፒፕል። በቃ እነዚህ የመሳሰሉ አሉ። ለማን ነው አቤት የምትሉት? ትልቁ የወያኔ ረዳት የአሜሪካ መንግስት ነው። እኛም ደግሞ ታክስ ፔየሮች ነን። እኛ የምንከፍለውም ታክስ ጭምር ነው ህዝባችንን ለመጨፍጨፍ እየተጠቀሙበት ያለው ይሄ ነገር መቆም አለበት። ወያኔን የሚደግፈው የአሜሪካ መንግስት ድጋፉን ያቁም ነው እየተደረገ ያለው ድጋፍ ህዝብ እያስጨፈጨፈ፣ በሚሊዮን ዶላር በአመት ከአሜሪካ መንግስት ነው የሚገኘው። ለልማት ከመዋል ይልቅ ጦር መሳሪያ ነው የሚገዛበት። ኢትዮጵያ ውስጥ ጉርሻ የተሸጠበት ዘመን እኮ ይሄ ዘመን ነው። ከሆቴል ልቅምቃሚ በጉርሻ ጠበት የጠበት ዘመን ነው። ይሄ ነገር መቆም አለበት። ይህም ማቆም የምንችለው ደግሞ ይህንን ስርዓት የሚደግፉ ኃይሎች በሙሉ ድጋፋቸውን ሲያቆሙ፣ እኛ ስለ ነፃነታችን የምንታገለው ሰዎች ደግሞ ጉልበት ይኖረናል ማለት ነው። ስሜ ንጉሴ ርቂቱ ይባላል። የላስ ቬገስ የኦሮሞ ኮሚኒቲ ፕሬዚዳንት ነኝ። ኢትዮጵያ መንግስት ስላለፉት ሀያ አምስት ዓመታት ህዝባችንን ሲያባላ ሲያጣላ፣ አንዱን ከአንዱ ሲያራርቅ ያንን ሚንስ ጠቅሞ ሀያ አምስቱን በሙሉ ህዝቡን ሲጨፈጨፍ ሲገድል ቆይተዋል። የኦሮሞን ህዝብ ከመሬቱ ላይ አፈናቅሎ ንብረቱን እየዘረፈ ነበረ። ያንን መፈናቀል መዘረፍን እምቢ ያሉትን ደግሞ እያሰረ እየጨፈጨፈ ኖረዋል። ያንን ነው የዛሬ አስር ወር የኢትዮጵያ ተማሪዎች እጃቸውን ወደ ላይ አርገው ወደ ስትሪት የወሰዱት በባዶ እጃቸው መልሳቸውንም መስጠት ይልቅ የኢትዮጵያ መንግስት ብዙ ተማሪዎችን ብዙ ገበሬዎችን ሰራተኞችን፣ ሰላማዊ ሰልፍ ላይ የነበሩን ሰዎች በጥይት ረፈረፋቸው። በሺ የሚቆጠሩ ታስሯል፣ በሺ የሚቆጠሩ ተፈናቅሏል፣ በሺ የሚቆጠሩ እንደውም ሀገራቸውን ለቀው የአሳ እራት ሆነዋል። ይህም ብቻም ሳይሆን በዛም ኦሮሚያ ውስጥ የተጀመረውን ነገር ተጋግሎ አሁን ወደ አማራ ክልል ደርሶ ጎንደር ላይ እና ባህር ዳር ላይ የሆነው ነገር በጣም የሚያሳዝን እና ማንኛውም ሰው መገደል የለበትም የሚለውን አንድ ላይ ቆሞ በጋራ የምንቃወመው ነገር ነው። ይህንን ነው እንግዲህ የምንቃወመው

ሊባዳ ነው ከፍተኛ የሆነ ኢትዮጵያኖች በወገኖቻችን ላይ የሚደርሰውን ጭፍጨፋ በመቃወም ትልቅ ሰልፍ እያደረግን እንገኛል ኦሮሚያ እንዲሁም በአማራ ክልል በባህር ዳር በጎንደር የተደረገውን ጭፍጨፋ በመቃወም ህዝቡ ቁጣውን እየገለጸ ይገኛል ቁጥሩን ለመግለጽ ትንሽ ይቸገራለሁ ምን ያህል ሰው እንዳለ ግን በጣም ብዙ ሰው በቬጋስ ለመጀመሪያ ጊዜ ማለት ይቻላል ይህን ያህል ቁጥር ያለው ኢትዮጵያ የወጥቶ ተቆመውን ሲገልጽ ይህን ያህል ቁጥር አይተናናቅም ከኦሮሚያ ከአማራ ከኢትዮጵያ ኦርቶዶክስ ከፕሮቴስታንት ከተለያየ የእምነት ተቋም የግል ንግድ ላይ የተሰማሩ ሰዎችም አሉ ስሜ ህይወት ክንዴ ይባላለው የኢትዮጵያ ኮሚኒቲ በላስ ቬጋስ የቦርድ አባል ነኝ። ዛሬ እዚህ ሁላችንም የተገኘነው በሀገራችን ላይ በሚካሄደው ትልቅ የሆነ የነፍስ ማጥፋ ተቃውመን የወገኖቻችን የሚሰጥሰው ደም የኛም ደም ነው ብለን እሱን በመቃወም እነሱን ሰፖርት ለማድረግ ነው የወጣ ነው። ለአሜሪካ መንግስት ለላስ ቬጋስ ላሉትኝ የመንግስት አካላት ድምጻችንን ለማሰማት እየጮሆን እንገኛለን። ወጣት ሚካኤል እባላለሁ። መኖረው ምኖረው የላስቬጋስ ከተማ ነዋሪ ነኝ። ኢትዮጵያ የምትባለው ሀገራችን ላይ ስልጣን ላይ የተቀመጠው የህዝባዊ ሀርነት የትግራይ ነጻ አውጪ መንግስት የማፊያ ቡድን በህዝባችን ላይ፣ በዜጎቻችን ላይ የሚያደርገውን ኢሰብአዊ ድርጊት ለማውገዝ ነው። በኦሮሚያ፣ በአማራ፣ በመላው ሀገሪቱ ላይ የሚያደርገውን የዜጎችን ጭፍጨፋ፣ የስልጣን የበላይነት ዜጎች እንደ ሁለተኛና እንደ ሶስተኛ ዜጋ እንዲቆጠሩ ስላደረገ ይሄን በመቃወም ነው የወጣ ነው ማለት ነው። ቬጋስ ነዋሪ ነኝ። በሀገራችን ላይ ያለውን በጣም የሚያሳዝነውን ነገር ለመግለጽ ነው። ወያኔ መንግስት ነብሰ ገዳይ ነው። በሀገራችን ላይ ፍትህ የለም። በአሁኑ ሰዓት በኦሮሞ ወንድሞቻችን፣ በሁሉም ሀገር ያሉት በሙሉ በመገደል ላይ ስላሉ ይሄንን ነገር ይሄ ግድያ ይቁም ነው። ይሄን ግድያ ለማስቆም ነው የመጣ ነው። እዚህ በጀስትስ ኦፊስ እዚህ እየገደለ ባለበት ሰዓት ፍትህ ፍለጋ ነው። ፍትህ የራበው ህዝብ ነው ይሄ።